ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ። መስታወት አራጋው ነኝ የምሽቱን ፕሮግራም ላስተዋውቃችሁ And the States Congress Those in favor say aye. aye. Aye. Those opposed, no. In the opinion of the chair, two thirds being in the affirmative, the rules are suspended, the resolution is agreed to, and without the resolution ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል። ዝርዝሩን ይዘናል። የፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡ ታወቀ። ከእነዚህም መካከል ሁለቱ የዋልድባ ገዳም መነኮሳት እንደሚገኝባቸውም ተረጋግጧል። ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኩሴዎቹ የተከሰሱበት በመነሻ ገር ወ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸውን እንደተቋረጠ አረጋግቻለሁ። እውነቱ መነኩሳት ና ተወነጋ ዘላለም ናቸው። በሌላ መዝገብ እናት አስቻለው ደሴ በሚል መዝገብ ሪ ሁለት ሰዎች ክሳቸው እንደተቋረጠ አረጋግቻለሁ። ሌሎችም ያው እንደተቋረጠ ተነግረዋል። ግን ለጊዜው ነው ያረጋገጥኩት የነዚህም ብቻ ስለሆነ ነው። የታሳሪዎቹ ጠበቃ አቶ አለልኝ ምረቱ ናቸው። ዝርዝሩን ይዘናል። የፊደል ገበታ ተዘርግቶ ሀሁ መቆጠር ከተጀመረ መቶ አመት ሞላው። እውቀት ይስፋ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓ ም አንድ ምዕት ዓመት ተቆጠረ። የኢትዮጵያ ፊደል መቶኛ ዓመት መጋቢት 22 2010 ዓ.ም በኢትዮጵያ ተከብሮ ውሏል። ዝርዝሩን ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ኤችአር 128 በሚል መጠሪያ የሚታወቀው ና በኢትዮጵያ የሰብአዊ መብቶች እንዲከበሩ ና ሁሉን አቀፍ መንግስታዊ አስተዳደር ይኖር ዘንድ ግፊት ለማድረግ ለዩናይትድ ስቴትስ ምክር ቤት የቀረበው ረቂቅ ሕግ በትላንትና ዕለት ያላንዳች ተቃውሞ በሙሉ ድምጽ ጸድቋል። በሀገራቸው የሚታየው የሰብአዊ መብት ይዞታ ያሳሰባቸው ትውልድ ኢትዮጵያ አሜሪካውያን ድምጽ ሰጪዎች በጉዳዩ ዙሪያ በተደጋጋሚ የተካሄዱትን የምስክሮች ድምጽ የመስማት ስነስርዓቶችን ጨምሮ ከዩናይትድ ስቴትስ ምክር ቤት አባላት ጋር በቅርበት በመስራት ባደረጉት ያለሰለሰ ጥረት ህጉ በመጨረሻው ሊጸድቅ በቅቷል። አድማጮች፣ ይህንን ዜና አስመልክቶ ዝርዝር ዘገባ አለን። አንድ የአልጄሪያ ወታደራዊ ማጓጓዣ አውሮፕላን ዛሬ ወድቆ በትንሹ 257 ተሳፋሪዎቹ ማለቃቸውን የሀገሪቱ መከላከያ ሚኒስቴር አስታወቀ። ባለስልጣናት በገለጹት መሰረት አውሮፕላኑ ከተነሳ ጥቂት ጊዜ በኋላ የወደቀው ከዋና ከተማዋ ከአልጀርስ ደቡብ ምዕራብ 25 ኪሎ ሜትር ርቀት ላይ ከሚገኘው ከቦፋሪክ ጦር ሰፈር አቅራቢያ ነው። ከሰለባዎቹ መካከል 247ቱ ተሳፋሪዎች ሲሆኑ አስሩ የአውሮፕላኑ ሰራተኞች ናቸው ተብሏል። ማንነታቸውን ለመለየት አስክሬኖቻቸው ወደ ኤን ናዳጃ ወታደራዊ ሆስፒታል ተወስዶ ምርመራ እየተካሄደ መሆኑን የመከላከያ ሚኒስትሩ ጨምሮ ገልጸዋል። በደቡብ አፍሪካ የዘር እኩልነት ለማምጣት ያለ ድካም ያለ ፍርሃት እንዲሁም በግላቸው ብዙ ዋጋ ያስከፈላቸውን ትግል በማካሄድ የሚታወቁት ዊኒ ማዲካዚጋላ ማንዴላ ከህልፈታቸው በኋላ ህዝባቸው በጀመሩት ትግል ለመቀጠል ቃል በመግባት የክብር አሸኛኘት እየተደረገላቸው ነው። የዊኒ ማንዴላ ባለፈው ሳምንት በ81 ዓመታቸው ከዚህ ዓለም በሞት መለየት የዘር መድሎውን ከደቡብ አፍሪካ ለማጥፋት ለረጅም ጊዜ የተካሄደውና ለሀገሪቱ የተለያዩ ብሔረሰቦች እኩልነት ያስገኘውን ትግል ዳግም እንዲታወስ አድርጓል። በመጨረሻም የሩሲያ ኃይሎች ወደ ሶሪያ የሚተኮሱ ማናቸውን ሚሳይሎች አየር ላይ ቀልበው ይጥላሉ ሲሉ በሊባኖስ የሩሲያ አምባሳደር ከተናገሩ በኋላ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ መልስ ሰጥተዋል። ሚሳይሎቹ እየመጡ ስለሆነ ሩሲያ መዘጋጀት አለባት ብለዋል ፕሬዚዳንት ትራምፕ። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። የተከታተላችሁም የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዘገባችን የምናልፈው የኢትዮጵያን የሰብአዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊሲ ጋር ለማቅ ለመቃኘት ያለመ ረቂቅ ህግ በዛሬ ዕለት በህግ አርቃቂ የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት ሙሉ በሙሉ ስምምነት ተደርሶበታል። በዛሬ ዕለት ለሙሉ ኮሚቴው ከቀረቡት ዘጠኝ ረቂቅ ህጎች አንዱ የሆነው ውሳኔ 128 በኒው ጀርሲው ኮንግረስማን ክሪስ ስሜትና ከ50 በላይ የኮንግረስ አባላት የተደገፉት ነው። ሄኖክ ሰማስጌብ ሂደቱን ተከታትሎ የሚከተለውን አጠናቅረዋል። መልካም ዝግጅታችን ይቀጥላል። የኢትዮጵያን የሰብዓዊ መብት ይዞታና አጠቃላይ አስተዳደር ከዩናይትድ ስቴትስ ፖሊስ ጋር ለመቃኘት ያለው ረቂቅ ህግ በዛሬ ዕለት የህግ አርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ ድምጽ እንዲሰጥበት ሙሉ በሙሉ ስምምነት ተደርሶበታል። ይህን የተመለከተ ዘገባ አለን። ሄኖስ ሰማርዝጌር ነው ያጠናቀረው። በቴክኒክ ችግር ምክንያት ነው ያዘገየንባቸው። ወደ ዘገባው እንለፍ። የምትስማሙ አይ በሉ አይ የምትቃወሙ ኖ። በሊቀመንበሩ ሕሳቤ ከሦስት አራተኛ በላይ የሚሆኑት ስለተስማሙ ቀጣይ ሂደቶች ለውሳኔው በተደረሰው ስምምነት መሠረት ታልፈው ውሳኔው ጸድቋል። በኢትዮጵያ ለሰብዓዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለማገዝ ያለመ እንደሆነ በመቅድሙ የተቀመጠው ውሳኔ 128 በዩናይትድ ስቴትስ ኮንግረስ የሕግ መምሪያው ምክር ቤት ያለምንም ተቃውሞ በትናንትናው ዕለት ሲጸድቅ ነው የሰማ ነው። ማምሻውን በካፒተል ሂል የተሰባሰቡ ኢትዮጵያውያን ውሳኔውን ሲሰሙ በአዳራሹ ውስጥ በልልታና በደስታ ምላሻቸውን ሰጥተዋል። በውጭ ወደ አዳራሹ ለመግባት ለሰዓታት የተሰለፉ ለመግባት ግን እድሉን ያላገኙ እርስ በርስ እየተቃቀፉ እንኳን ደስ ያለህ እንኳን ደስ ያለሽ፣ መባባል ጀመሩ። በዲሞክራቶቹና በሪፐብሊካን አባላት ድጋፍ የጸደቀው ውሳኔ በኢትዮጵያ በአጠቃላይ የሚታዩ ያላቸውን የመብት ጥሰቶችና የዴሞክራሲ አስተዳደር በደሎች የዘረዘረና በአማራና በኦሮሚያ ክልል የደረሱ የሚላቸውን ግድያዎች የሚያወግዝ ነው። ሕጉን ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ውሳኔው ለድምፅ ከመቅረቡ በፊት የኢትዮጵያ መንግሥት የሰብአዊ መብት ይዞታውንና አስተዳደሩ የቆመላቸው መርሆችም እንደዚሁ የዜጎችን ጥቅም የሚያስከብሩ እንዳልሆኑ ገልጸዋል። ውሳኔው አሉ ክሪስ ስሚት በስድስት የሰብአዊ መብት ድርጅቶች ድጋፍ የተሰጠውና የመብት ጥሰቶች የተዘረዘሩበት ነበር ብለዋል። ኢትዮጵያ የፖለቲካ ለውጥና የምጣኔ ሀብት ተሳትፎ ድል በጠየቁ ወጣቶች በተለይ በአማራና ኦሮሚያ ክልል ለረጅም ጊዜ የዘለቁ ሰልፎች እንደተካሄዱባት የመብት ድርጅቶቹ በድጋፍ ደብዳቤያቸው አስቀምጠዋል። መንግስቱ ግን ከልክ ያለፈ ኃይል በመጠቀም ከ1000 በላይ ዜጎቹን ገልሏል። በትናንትና እለት የኦክሎሃማው ሴናተር ጄምስ ኢንሆፍ በዋሽንግተን የፖለቲካ ክበቦች በሚነበበው ዘ ሂል ላይ ባሳተሙት ጽሑፍ ውሳኔ 128 የምክር ቤቱ አባላት ውድቅ እንዲያደርጉት ጠይቀው ነበር። ለዚህም የሰጡት ምክንያት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድና አስተዳደራቸው ለውጥ እንዲያመጡ እድል ንስጥ የሚል ነበር። ኢትዮጵያ በለውጥ ሂደት ላይ በመሆኗ ውሳኔ 128ን ማጽደቅ ተገቢ ያልሆነና ጊዜውን ያልጠበቀ ነው ሲሉ ለኮንግረስ አባላት ደብዳቤ የጻፉት ሌላኛው ሰው ደግሞ በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ናቸው። የኒው ጀርዚ ኮንግረስመን ክሪስ ስሚት ትናንት ማምሻውን ባደረጉት ንግግር በኢትዮጵያ የሚመጡ የአመራር ለውጦች ለህዝቡ ያመጡት ፋይዳ ከዚህ በፊት አልታየም ብለዋል። Ethiopia's previous transfer of power indicate that leadership change is often followed by unfulfilled promises. በኢትዮጵያ የስልጣን ሽግግርን ተከትሎ በተፈጠሩ ሁኔታዎች የተረዳነው ብዙ ቃል የሚገባና የተገቡት ቃላት ግን የማይሟሉባቸው እንደሆኑ ነው። ተቃዋሚዎችን ለውይይት እየጠሩ በጎን ስልጣን ማጠናከር ነው ሥራቸው። ይሄ ዳግም ሊፈጠር አይችልም። ስለዚህ ይህ ውሳኔ በእያንዳንዳችን የሕዝብ ተወካዮች ሊደገፍ ይገባዋል። በአዳራሹ ዙሪያ ኢትዮጵያውያን በውሳኔ 128 መጽደቅ ደስታቸውን ሲገልጹ ታይተዋል። ኢትዮጵያውያኑ የዘርና የፖለቲካ ልዩነቶቻቸውን አቻችለው ለጋራ ግብ መሥራታቸውን ነው የሚናገሩት። በድርጅትም እንደ ግለሰብም ውሳኔው በሀገራቸው ፖለቲካና አስተዳደር ምን ዓይነት ለውጥ ያመጣል? በአዳራሹ ዙሪያ የተሰባሰቡ እንደዚሁም በውጭ የነበሩትን አስተያየት ሰብስቤያለሁ። ቀዳሚው ቴዎድሮስ ትርፌ ናቸው። በሰሜን አሜሪካ የአማራ ማህበር ወኪል ሲሆኑ በአጠቃላይ የአማራ ድርጅቶችን በሰሜን አሜሪካ የሚያስተባብረው አድማስ አካል ናቸው። ግባችን በዚህ የህግ መምሪያው ምክር ቤት ውሳኔ መቶ ሀያ ስምንት ማለፍ ያገኘነውን ኃይል ይዘን በሴኔቱ የቀረበው የውሳኔ ሐሳብ እንዲያልፍ አጋር በማፈላለግ እንሠራለን። ከዚያም በተጨማሪ ውሳኔው ያካተታቸው የመፍትሔ ሐሳቦች በመንግሥቱ ተግባራዊ እንዲሆኑ ከኮንግሬስ አባላት ጋር አብረን እንሠራለን። የውጭ ጉዳይ መሥሪያ ቤቱ እንዲተገብረው፣ ዩኤስኤአይዲ እንዲተገብረው፣ የገንዘብ ሚኒስቴርም እንዲሁ ተግባራዊ እንዲያደርግ እንሠራለን። የኢትዮጵያ መንግሥትም ቢሆን በበኩሉ እንዲያስተካክል የቀረቡ ሐሳቦችን ተግባራዊ እንዲያደርግ እንሠራለን። ይህንንም ለኮንግሬስ አባላት በማሳወቅ እንሠራለን። አለፌ ግርማ ታደሰ ይባላለሁ። ወኪ የመጣው ድርጅት ኦሮሞ አድቮካሲ አሊያንስ ነው። ከመጀመሪያ ጀምሮ አክቹዋሊ ስራ የጀመርነው ከ2015 ጀምሮ ነው። በተለይ መጀመሪያ ህዝብ መገደል ሲጀምር 2015 ላይ ድምጽ በማሰባሰብ ነበረ ኮንግረስ ሪቻው ስናደርግ ነበረው ያኔ ብዙ አናቅ ምን ሊደረግ እንደሚችል ግን በኋላ ላይ ሴኔት ሪዞሉሽን ተጀመረ ከዛ ወደ ሀውስ ሄደ እና ከረጅም ከኦልሞስት ሁለት ዓመት ስራ በኋላ ይሄ ስራ ደግሞ እኛ ብቻ ሳንሆን የተቀናጀ ስራ ለምሳሌ የአማራ አሶሴሽን ኦፍ አሜሪካ የሚባል የሂማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ሌሎች የኦሮሞ ኮሚኒቲዎች የተለያዩ ከኦሮሞ ኮሚኒቲ ና ሌሎች የኢትዮጵያ ኮሚኒቲዎች እኛንም ጨምሮ ኦሮሞ ያለስን ጨምሮ በጋራ በቅንጅት ስንሰራ ነበር። ከስፖንሰር ካደረጉት ሴናተሮች ና ሀውስ ሪፕሬዘንታቲቭስ ጋር እና በጣም የረጅም ጊዜ ስራ የተቀናጀ ስራ ብዙ ነገር የተማንበት ነው። ግን ዛሬ በመሳካቱ በጣም እድለኛ ነን እና ደስ ስሜ መስፍን እባላለሁ። የምኖረው ቨርጂኒያ ነው። ዛሬ ደስ ያለኝ ምንድን ነው ለብዙ ጊዜ በሀገራችን ውስጥ የሰብአዊ መብት ጥሰት አለ ብለን እዚህ ስንጮ ለአሜሪካ ኮንግረስ ብዙዎቹ አይሰሞኑም ነበር። ዛሬ አዳምጠውን ኤችአር 128 በማሳለፋቸው ትልቅ ደስታ ተሰምቶኛል። የመጣሁት እንትን ነው። አባቴንም ስፖርት እንዳደረገው ነው እና ፈልጌ አመዛግናለሁ። ታዘበው አሰፋ እባላለሁ የአማራ ዲሞክራሲያዊ ኃይል የውጭ ጉዳይ ሰብሳቢ ነኝ። በእኛ በኩል ያለን አቋም በመጀመሪያ በጣም ደስተኛ ነን። ደስተኛ የሆንበት ዋና ምክንያት ወያኔን እኛ የምንታገለው ገዳይ ነው፣ በዝባዥ ነው፣ ጨቋኝ ነው፣ ግፈኛ ነው ብለን ነው ወንድሞቻችን በረሃ ወርደው የሚታገሉት። ያንን ደግሞ ዛሬ ተሰደን በምንኖርበት ሀገር በዓለም ታላቅ የሚባለው አሜሪካ በህዝብ ተወካዮች ዘንድ በሙሉ ድምጽ የወያኔን ስርዓት የሚያደርገውን በደል ግፍ፣ ተረድተው ለወያኔ ስርዓት ቮት ኦፍ ኮንፊደንስ አሳጥቶታል የአሜሪካ ህዝብ። በቃ የወያኔ ስርዓት በኢትዮጵያ ሕዝብ ላይ የሚያደርገውን ነገር እናውቃለን እንደማለት ነው። ዛሬ የተሰጠው ቦታ እስከ ዳር ድረስ እባላለው። የመጣሁት ከአድማስ ሎክ ቦርድ ነው። አድማስ ማለት ደግሞ የአማራ ድርጅቶች እና ማህበራ ስብስብ ነው። ከዛን የመጣሁት እኔ በጣም ደስ ብሎኛል በመጽደቁ። ምክንያቱም የለውጡ ሂደት መጀመሩ ነው ገና። ስለዚህ ይህ በመጽደቁ ደስ ብሎኛል። ምን ለውጥ ያመጣል ብላችሁ ታስባላችሁ? እንደ ድርጅት በግለሰብ አንቺ ደግሞ በግለሰብ ደረጃ ማስበው የሚያመጣው ለውጥ ምክንያቱም እኛ ከሀገራችን ውጭ ያለን ኢትዮጵያያኖች ሀገራችን ውጭ ብንሆንም ሀገራችን ውስጥ ያሉ ኢትዮጵያውያን እየታገሉ ያሉትን ትግላቸውን እናውቃለን። በየቀኑ እየሞቱ ነው፣ እየተሰቃዩ ነው፣ እየተጋረፉ ነው። ስለዚህ የሂውማን ራይትስ አጠባበቅ በሌላው በሁሉም ዓለም ላይ ያለው ወገኖቻችን ላይ እኛ እዚያ ሀገር ኤክሰርሳይስ እያደረግ ነው ያለ ነው እዛም እንዲሆን ስለምንፈልግ ይሄ እሰ ፕሮሰስ መጀመሩ ነው። ስለዚህ ለሁላችንም ይጠቅማል ብዬ አስባለሁ። የውሳኔ 128ን ሐሳብ ያረቀቁት የኒው ጀርዚ ኮንግረስማን ክሪስ ስሚት ከዚህ በፊት እንደተናገሩት ተናገሩት ውሳኔ 128 ለኢትዮጵያ መንግሥት ራሱን እንዲታዘብ ከፊቱ የተቀመጠ መስታወት ነው ብለው ነበር። ሌሎች እንደዚህ ነው የሚያየዋችሁ የሚል መልእክት ያስተላልፋል። ዓላማውም ራሳቸውን ፈትሸው ማሻሻያዎች እንዲያደርጉ ነው ማለታቸው ይታወሳል። ሄኖክን ለዘገባው እናመሰግናለን። ወደ ቀጣዩ ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ የ114 ተከሳሾችን ክስ ማቋረጡ ታወቀ። ከእነዚህም መካከል ሁለቱ የዋልድባ ገዳም መነኮሳት እንደሚገኙባቸውም ተረጋግጧል። መለስካቸው አመሃ ዝርዝሩን ይዟል። ጠቅላይ አቃቤ ሕግ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባስገባው ደብዳቤ የ114 ተከሳሾች ክስ እንዲቋረጥ መወሰኑን አስታውቋል። 114ቱ ከሳሾች በሙሉ በተለያየ የሽብር ወንጀል የተጠረጠሩ ሲሆኑ ከእነዚህም መካከል የዋልድባ ገዳም መነኮሳቱ አባ ገብረ ኢየሱስ ኪዳለ ማርያምና አባ ወልድ ስላሴ ወልድ ሃይማኖት ይገኙበታል። ክሳቸው እንዲቋረጥ የተደረገላቸው እነዚህ ሰዎች ከዚህ በፊት ሲደረግ እንደቆየው ከእስር እንደሚፈቱ አቃቢ ሕግ መግለጹንም ምንጮች ይናገራሉ። ከሁለቱ መነኮሳት ጋር በአንድነት የተከሰሱት የአቶ ነጋ ዘላለም ጠበቃ አቶ አለልኝ ምህረቱን ተወሰነ በተባለው ውሳኔ ላይ ያላቸውን መረጃ ጠይቄያቸዋለሁ። ለጊዜው እንግዲህ ከፍርድ ቤቱ ጽሕፈት ቤት ያረጋገጥኩት መነኩሶቹ የተከሰሱበት በመነሻ ገር ወ ሚካኤል መዝገብ ሶስት ሰዎች ቀርተው ነበር። እነሱ ሙሉ በሙሉ ክሳቸው እንደተቋረጠ አረጋግጫለሁ። ሁለቱ መነኮሳትና ተወነጋ ዘላለም ናቸው። በሌላ መዝገብ እናት አስቻለው ደሴ በሚል መዝገብ ሁለት ሰዎች እንክስታቸው እንደተቋረጠ አረጋግጫለሁ። ሌሎችም ያው እንደተቋረጠ ተነግረዋል። ግን ለጊዜውን ያረጋገጥኩት የእነዚህም ብቻ ስለሆነ ነው። እኔ በርካታ ደንበኞች አሉ። እነሱ ክስ ተቋርጦ እንደሆነና እንዳልተቋረጠ ጠይቄ ነበር። ስለ መቋረጡ የመጣ ደብዳቤ አለመኖሩን ከፍርድ ቤት ስፋት ወጥ አረጋግጫለሁ። ምናልባት እንግዲህ ዛሬ የደረሰው ደብዳቤ ሙሉ በሙሉ ይሁን አይሁን ግን ያረጋገጥነው ነገር ስለሌለ ነገንም ይጠብቃለን። በተመሳሳይ በሽብር ወንጀል ተጠርጥረው ከተያዙና በሌላ መዝገብ ከተከሰሱ ሰዎች መካከልም ዛሬ ክሳቸው እንደተቋረጠ የተነገራቸው እንዳሉም ከተከሳሾቹ ጠበቆች አቶ ወንድሙ ይብሳ ለቪኦኤ አስረድተዋል። ተፈቱ ከተባሉት ውስጥ ይሁኑ አይሁኑ በግልጽ አላየሁትም። ነገር ግን አቶ ሀብታሙ በየነ አመንቴ ከወለጋ አካባቢ ኦሮሞዎች ናቸው። በእነሱ መዝገብ ከተከሰሱት ውስጥ የአምስቱ ሰዎች ስም ዝርዝር ክሱ እንደተቋረጠ በችሎት ላይ ተነግሮናል። ከነዚህ ክሳቸው ከተቋረጡት ውስጥ አንደኛ አቶ ተስፋዬ አበበ፣ ሁለተኛ አቶ ብልሱማ ፍቃዱ፣ አቶ ጎንፋ መከርና፣ አራተኛ አቶ ዋክቶላ ሀይሉ፣ አምስተኛ ጫላ ያዳቴ ቡልቱም ተባሉታ ክሳቸው ተቋርጠዋል። የተቀሩት ደግሞ አራት ሰዎች ናቸው። አሁን በዚህ መንግስት ቁጥር ወደ አስራ አራት ነበሩ። ቀደም ሲል ሌሎቹ ተፈርዶባቸዋል እንከላከልም ተብሎ አሁን ከነዚህ ውስጥ አራት ሰዎች ይቀራሉ ማለት ነው። እነዚህ አምስቱ ዛሬ ክሳቸው የተቋረጡ ከነዚህ ከተባሉት ውስጥ ሆናሉ ብዬ ነው ምልቶ። በተመሳሳይ ወንጀል ተከሰው ከተፈረደባቸው መካከል እስከዛሬ ከጥቂቶቹ በስተቀር የተፈቱ የሉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባ እንሄዳለን። የፊደል ገበታ ተዘርግቶ ሀሁ መቆጠር ከተጀመረ መቶ ዓመት ሞላው ይለናል የሬዲዮ መጽሔት ተባባሪ አዘጋጅ ንኩሴ አክሊሉ ከአዲስ አበባ። ይህ የፊደል መቶኛ ዓመት ባለፈው ሳምንት አዲስ አበባ ውስጥ ሲከበር የዚህ ጀማሪ የነበሩት የሟቹ የቀኛዝማች ተስፋ ገብረስላሴ ልጆችና ቤተሰቦች በስፍራው ተገኝተው ነበር። ስም ከመቃብር በላይ ይሏል ይኸው ነው በማለት የበዓሉ ታዳሚዎች አድናቆታቸውን ገልጸዋል። የንጉሥ ያኩሊሉ አጠር ያለ ዘገባ ነው። እውቀት ይስፋ፣ ድንቁርና ይጥፋ፣ ይህ ነው የኢትዮጵያ ተስፋ። ይህ ኃይለ ቃል ከተነገረ ባለፈው የካቲት 22 ቀን 2010 ዓ ም አንድ ምታ ዓመት ተቆጠረ መቶ የዚህ ታሪክ ባለቤት አበብዙሃን ቀኝ አዝማች ተስፋ ገብረስላሴ ናቸው። ከዛሬ መቶ ዓመት ወዲህ በተስፋ የፊደል ገበታ ፊደል ያልቆጠረ ወንጌል አንብቦ ዳዊት ያልደገመ እና በዛውም ወደ ዘመናዊ ትምህርት ያልተሸጋገረ ማን ነው ብለን ብንጠይቅ አግባብ ነው። ያነበበ ዕውቀትን ጠገበ፣ ድንቁርናን ክዶ ወደ ዕውቀት ተሳበ፣ የጥበብን ገጿን ለማየት ቀረበ የተሰኘው ስንኝ ለኢትዮጵያ ታሪኳ ነው መልኳ በተሰኘው መጽሐፍ ላይ የሰፈረውም እንደው በቀጥታ ቀኛ አዝማች ተስፋ ገብረስላሴን የሚመለከት ይመስላል። ቀኛ አዝማች ተስፋ መቼም በሀገራችን እንደሚባለው አንዱ ለመጣፍ አንዱ ለወናፍ እንዲሉ ልክ የዛሬ መቶ ዓመት ከዕጽዋት የቀለም ዱቄት አዘጋጅተው ቀምመውና በጥብጠው ከመቃ እንጨት ደግሞ ብዕር ቀርጸው በወረቀት ላይ ፊደል በመጻፍ በካርቶን ላይ እየለጠፉ በማቅረብ ሚሊዮኖችን ከማሐይምነት ነፃ ያወጡ የእውቀትን ብርሃን የፈነጠቁ ታላቅ የአገር ባለውለታ ናቸው። ይኸው ቀኛዝማች ተስፋ ገብረ ስላሴ ፊደል መቅረጽ የጨመሩበት መቶኛ ዓመት ባለፈው መጋቢት 22 ቀን 2010 ዓ ም በአዲስ አበባው ራስ አምባ ሆቴል ብዙዎች በተገኙበት ተከብሯል። አቶ ጥበበ ተስፋ ገብረስላሴ የቅዳሜ ዓመት በዓል የተዘከረው የአንድ መቶኛው የተስፋ ገብረስላሴ ዘብሔረ ቡልጋን የፊደል ገበታን የሚገልጽ ነበረ። ከግራ በኩል ከሀ እስከ ፐ በቀኝ በኩል አቡጌዳ መሀል ላይ መልእክተ ዮሐንስ ሆኖ ገበታው ላይ የፊደል ገበታው ላይ ከበታችሁ በፊት ደግሞ አሳጣሪ ፊደሎች እንድንለዋሙ አራያነቶ የሆኑት ይሄንን እንግዲህ የአንድ መቶኛ ዓመቱን የተመሰረተበትን ነው። ተስፋ ገብረ ስላሴ ይሄንን ፊደሉ ታትሞ በማህተም ማለት ነው። በማህተም በእጅስ አይጻፍ በማህተም ታትሞ ፊደሉ በእጅ ተለቅሞ ታትሞ የተመሰራጨት የተጀመረው የካቲት ሀያ ሁለት ሺ ዘጠኝ መቶ አስር አመተ ምረት ነበር አሁን እስካለንበት እንግዲህ ሁለት ሺ አስር አንድ መቶ አመት ሞላው ማለት ነው። ይኸውም ደግሞ እንደ አጋጣሚ ሆኖ የእናታችን የእሳቸው ባለቤት የወይዘሮ አለሚቱ ንጉሴ አድገህ አንድ መቶ ዓመታቸው ጥቅምት ላይ ስለተከበረ ይህንን አያይዘን ሁለቱን ያው በሁለት ሺ አስር ነው። ሁለቱም ራሳምባ ሆቴል በሚገኘው ቀበና በቅዱስ ሥላሴ ቤተ ክርስቲያን ቀሳውስቶች፣ መዘምራኖች እንዲሁም ሌሎች የበገና ደርዳሪዎችና ዜማዎች ተከብሮ ውሏል። አቶ ተስፋ ገብረስላሴ ብዙ መጽሐፍት ነው ያተሙት። በቁጥር ይሄን ያህል ብሎ ማለት ይቻላል። በጠቅላላ የምንለው ከሶስት መቶ በላይ ነው። ነገር ግን ከዚህ ቀደም የታተመው ወደ አምስት መቶ በላይ ነው። አንዳንዱ ደግሞ ተፈላጊነት ሳይኖረውና ገበያ ላይ ለመዋል ያልቻለው አሉ። ለምሳሌ እኛ ጋር በጣም ተፈላጊ ያለው እንደ ተአምረ ኢየሱስ እንደ ተአምረ ማርያም፣ መጽሐፈ ቅዳሴ፣ እነ መጽሐፈ ግሳዌ እነዚህ የመሳሰሉ ትልልቆቹ አሉን። እኛ ጋር ድርሳነ ሚካኤል እነሱ እነሱ አሉ። መልካም መልኮች በሙሉ አሉን። በሙሉ ድርሰቶቹ ላይ አታሚ ቅዳሜው ተስፋ ገብረስላሴ ይላል እንጂ የደራሲያን ስም አይጠቀስም እዛ ላይ እውነት ነው። እኔም ብዙ ጊዜ የማየው ላይ ብዙ ጊዜ ላይ እኔም ብዙ ጊዜ እየጠየቅኩት ነው። ግን እዛ ላይ የሚያስረዳኝ እንግዲህ ለወደፊቱ ልክ ነው። አመሰግናለሁ፣ አቶ ጥበበ ተስፋ ገብረስላሴ። እናት ኢትዮጵያ ይህን ስነ ምግባር አይታ ተመልክታ፣ ወደ ፈጣሪዋ እጆቿን ዘርግታ ምስጋና ቀረበች። ለፈጣሪ ጌታ ይልቁንም አለች በታላቅ ደስታ፣ ወገኖቼ ግቡ በዕውቀት ከዕውቀት አዳራሽ ባለ ሦስት ዋልታ ተስፋ ያዘጋጀው በመልካም ሁኔታ ምግቡ ተሰናርቷል በተርታ በተርታ በመላ ኢትዮጵያ በፊደል ገበታ ሁላችን እንመስክር በአደባባይ ቁመን የተስፋን አእምሮ ብሩህ ውጤት አይተን ተስፋ ገብረ ስላሴ ዘብሔረ ቡልጋ ባለውለታ ነው የማይዘነጋ የፊደላት ሆሄ ምን እንዳለው ዋጋ ታሪኩ ይዘከር በጠባ በነጋ። በበዓሉ ላይ ከተሰራጨ አነስ ያለ መጽሔት ያገኘሁት ግጥም ነው። የተስፋ ገብረስላሴ ማተሚያ ቤት አራት ኪሎ አካባቢ የሚገኘው ማለት ነው። ከዚህ ቀደም ይፈርሳል ተብሎ ብዙ ክርክር ተነስቶበት እንደነበር እናስታውሳለን። በኋላ እንግዲህ ያው ለጊዜው ታሪኩ እንዳይጠፋ ያህል በመዘክርነት እንዲቆይ በመንግሥት በኩል ተፈቅዶ ቦታው ላይ ነው ያሉት። ባለቤቶቹ እንግዲህ እነሱ የሚበቃውን ያህል አግኝተዋል አላገኙም? አካባቢው ለዚህ ሁኔታ አመቺ ሆኗል ወይስ ደግሞ በሌሎች ቤቶች እየተከበበ ጉዳት እየደረሰበት ነው? ይህን ወደፊት ተመልሰን የምናየው ይሆናል። ለሁሉም ግን የአቶ ተስፋ ገብረስላሴ ስም ከመቃብር በላይ እንዲውል ልጆቻቸው ብቻ ሳይሆኑ እኛም ደቀ መዛሙርቶቻቸው ልንታገል ይገባል እላለሁ። አመሰግናለሁ።

መቼም ፊደል ሲነሳ ሁላችንንም የሚነካልና ነው። የፀሐየ ዮሐንስን ሙዚቃ ከፊደል መቶኛ ዓመት ጋር አያይዘን የጋበዝናችሁ እንደምትወዱት ተስፋ እናደርጋለን። ፕሮግራማችን እንግዲህ በዚሁ ወደ መጠናቀቁ ነው። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችን አድርሱን። ስናስተናግዳቸው አስተናግዳቸው ያመሸሁት መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየ ሞክቢል ያበሮ ነው የጋቢና መሀንዲሳችንም አለ። እንግዲህ ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ልጅነት የጠሙስ ቆሎ ከፊደል ገበታ እውቀት የመገቡን ኔታ Saddle Peter, you cut I am simply for the vidaltebuyai o dingaylai yasemarunyeneta aitafanenamerihata teusunkadaabataukt magabunyent id sktrunyete I like the last. He doesn't go the last. And the last. He the last.